ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ያው ሁለት ዓመት ያሳለፍ ነው በጣም አስከፊ በሆነ ጤና በማጣት በእራብ በእንግልት በረሃ በረሃን እንደ ዱር አራዊት በመሮጥ ጊዜውን ያሳለፍ ነው በኢትዮጵያ መንግሥትና በህዋት መካከል የሰላም ስምምነት ተፈርሟል። በዚህ ዙሪያ የትግራይ ክልል ሴቶች ምን አይነት አስተያየት እንዳላቸው ጠይቀናል ዛሬ ምሽት በምናስተላልፈው ዝግጅታችን ይደመጣል። ይህንንና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ሲዩ ይመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስን ምንከውናል። አብራችሁን እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ላለፉት ሁለት ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት የብዙዎችን ሕይወት አጥፍቷል፣ ብዙዎቹን ከቤት ንብረታቸውም አፈናቅሏል፣ ንብረት አውድሟል። ጦርነቱ በተለይ በሴቶችና ሕጻናት ላይ ከፍተኛ ጉዳት ማድረሱ ሲገለጽ ቆይቷል። በኢትዮጵያ መንግስትና በህወሓት መካከል የተካሄደውን የሰላም ስምምነት ሴቶችስ እንዴት ይቀበሉታል? ስንል ጥያቄ አቅርበናል። ጥያቄውን ያቀረበው በመቀሌ የሚገኘው ዘጋቢያችን ሙልጌታ አጽባ ነው። በመቀጠል ይቀርባል። መምህር ኪሮስ አለማየሁ በጡረታ የሚተዳደሩ የመቀለ ከተማ ነዋሪ እናት ናቸው። ላለፉት አንድ አመት ከስድስት ወራት የጡረታ ክፍያ ሳይከፈላቸው በአስቸጋሪ ሁኔታ እንዳሳለፉት ይናገራሉ። ያሳለፍኩት ሁለት አመት ሙሉ በችግር ነበረ። በፍርሃትም የአይሮፕላኑ ድብደባና ችግር ይህን ሁሉ በጣም ያሰጋኝ ነበረ። እፈራህ ነበር። ያለንን ከጎረቤትም ይሁን ከቤተሰቦች እየተረዳዳን እየተጋገዝን ያሳልፍ ነው። ህክምና ምንም አልነበረም። መድኃኒት አይገኝም ነበር። የተፈረመው የሰላም ስምምነት ተስፋ እንደሰጣቸው ነው የሚገልጹት መምህር ኪሮስ። አሁን ግን ተስፋው ለወደፊቱ ተስፋ ያለው ይመስላል። ከሰላም ልማት ይገኛል ከጦርነት ግን ውድመት ነው የሚበዛው። የእንስሳት ይሁን፣ የሰው ይሁን፣ የንብረት ይሁን ሁሉ ያወድማል፣ ጦርነት ያወድማል። ሰላም ግን ልማት ያስገኛል። ወጥቻ እመለሳለሁ። ቤተ ክርስቲያንም ደርሼ እመለሳለሁ። ገበያም እንደዛው፣ እንደ ልቤ ለመውጣት እችላለሁ ማለት ነው። ከምዕራብ ትግራይ ሑመራ ተፈናቅለው በመቀለ ከተማ ተፈናቃዮች ማዕከል የሚኖሩ ወይዘሮ ሰናይት ገብሩ የተባሉ በበኩላቸው ያለፉት ሁለት ዓመታት ቤታቸው ትተው በብዙ መከራ እንዳሳለፉት ይናገራሉ። ያው ሁለት ዓመት ያሳለፍ ነው። በጣም አስከፊ በሆነ ጤና በማጣት በእራብ በእንግልት በረሃ በረሃን እንደ ዱር አራዊት በመሮጥ ነው ጊዜውን ያሳለፍ ነው። በገዛ ገንዘባችን ተዘግተን የምንበላው አጠን ያው ሰጪ የነበረ ህብረተሰብ መልሶ ለማኝ ሆነ ነው። የሰላም ስምምነቱ መፈረሙ እንዳስደሰታቸው ገልጸው ወደ ቤታቸው ለመመለስ እንደሚናፍቁ ገልጸዋል። ወይዘሮ ስናይት በጣም ደስተኛ ነን፣ ነሳን በላ እንደበላን በሽተኛውም ጤና ያገኘበት ረሀዋ ሰላም እንዳገኘን በጣም ተደስተን ያለን፣ ግን መጨረሻውስ እንዴት ነው? ጊዜው ረዘመብን፣ ከዛሬ ነገ ከነገ ነገ እያለ ስለምንድነው ወቅቱ ረዘመ ብለን ደግሞ መጠራጠር ገብተንላ። በእግራችን ብነት ደስተኛ ነን። አገራችን ተናፋቂ ውብ የሆነች የልማት የስራ የሴት ሀገር የወንድ ሀገር የሁሉ ተናፋቂ የሆነች ምዕራውን የመጣነ ለመሄድ ፍቃደኛ ነና የሚቀር ሰውም የለም ከዚህ። ሰላም ማለት ፍቅር ነው። ሰላም ማለት ብሌን አይን ነው። አይን ከጠፋ ማየት አችልም። ሰላም ከሌለ ደግሞ መኖር አችልም። ሰላም ግን ለሰው ልጅ አስፈላጊ ነው። ሰላም፣ ፍቅር ረሃዋ እንፈልጋለን። ቅሳነት ረዳይ የተባለች ጦርነቱ ሲጀመር በመቀለ ዩኒቨርሲቲ የአራተኛ ዓመት የሲቪል ኢንጂነሪንግ ተማሪ እንደነበረች ገልጻ በጦርነቱ ምክንያት ብዙ የቅርብ ሰዎቿ ማጣቷ ትናገራለች። ሁለት ዓመታት በህይወቷ መክሰሯም አስታውቃለች። አሁን የተፈረመው የሰላም ስምምነት ተስፋ እንዲኖረኝ አድርጎኛል ብላለች። ቅሳነት ሁለት ዓመት አጥቻለሁ፣ ብዙ ጓደኞችም አጥቻለሁ፣ ጎረቤት ምናም ብዙ አጥቻለሁ። በህልም ራሱ ሁሌም ስትሮጥ ነው የምታልመው። በህልም ራስ ውስጥ የምታልመው እሱ ነው። ሁሌም ትሮጥ አለ፣ ሁሌም እሳት አለ፣ ሁሌም እንድሮን አለ። ሁሌም ሁሉም ነገር በህልም በቃ መሮጥ ነው። በአካል የምነግር መናገር የሚከብደው ነገር በህልም ነው የምታየው። እንቅልፍ እስከ ማጣት ያጣነው ነገር ባይመለስም አትሊስት ለሁለተኛ ጊዜ ወይም ለቀጣይ አይደግመን ብለን ተስፋ አርገናል። ዘላቂ ሰላም ነው ያሉት ዘላቂ ሰላም እየጠበቅን ነው። ሞት አትሊስት ሌላው ቀርቶ ሞት ከዚህ በኋላ ሞታ ለመኖር ተስፋ ይሰጣል። ምንም የሚሞት ወጣት የለም። በእነሱም ሳይድ በእኛም ሳይድ የሚሞት የለም ና እሱ ተስፋትን ይሰጣል። ሁሉም ወደ ትምህርት ይመለሳል የተቋረጡ ብዙ የጤና አገልግሎት ራሱ ይመለስ ይሆናል። በን ተስፋ እናደርጋለን። መድኃኒት ገብቶ ወላጆች የራሱ መድኃኒት ያገኛሉ ብዬ ይገምታለሁ። ሁለቱም መድኃኒት እያገኘው አይደለም። ዘላቂ ሰላም እንዲሰፍን ፍትህ መስፈን አለበት። በተለይ ጾታዊ ጥቃት ለደረሰባቸው ሴቶች ፍትህ የሚያገኙበት መንገድ ሊፈጠር ይገባል ብላለች ቅሳነት። ገለልተኛ የሆነ የምርመራ አካል ገብቶ የጾታዊ ጥቃት የደረሰባቸው ሴቶች የነሱ ፍትህ ያገኛሉ ብዬ ተስፋ አደርጋለሁ። የነሱ አምባ ታበሳል ብዬ ተስፋ አረጋለሁ። በጣም ኤቭሪን ኦፍ ትግራይ ተጎጥቷል። ሁሉም ትግራዋይ ተጎጥቷል። ለ ለእነሱ ፍት ይመጣል ብዬ ተስፋ አረጋለሁ። እነሱ ሂል እንዲያደርገው ኢንተርናሽናል ኮሚኒቲ ው ጥረት ያደርጋል ብለን እንገምታለን። የሰላም ስምምነቱ የኤርትራ ሰራዊት እንዳያደናቅፈው ስጋት አለን ሲሉ ነው አስተያየት ሰጪዎቹ የተናገሩት። በመርኪሮስ ስምምነቱ ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ያደርጋል የሚል ተስፋም አለኝ ብለዋል። አገራችን ሰላም ሆና ልጆቻችን ወጥተው ይገባሉ፣ ተማሪዎችም እንደልባቸው ይማራሉ። እኔ ደግሞ ቤተሰብ ጠይቄ ይመጣለሁ። ቅድም ግን ቶሎ በቃ ቶሎ ወደ ቤቴ የአይሮፕላን ምናምን የሚያስፈራ ስለነበረ፣ አሁን ግን እንደ ልቤ እወጣለሁ፣ እንደ ልቤ ገራለሁ። ተስፋም ለወደፊቱ ያለው ነው መስለው የሚታየኝ። ተማሪዎች ደግሞ ትምህርት ቤት አቋርጠው ቤት ቁጭ ስላሉ በየመንገዱ በእንጨት ክላሽ እየሰሩ ይሄ ምንድን ነው ስትለው፣ ዲሽቃ ነው፣ ጠላት ለማጥፋት ነው ይሄንን የያዝኩት፣ ጠላት ከጠፋ ትምህርት ገባለሁ ትምህርት ቤት ይከፈታል እያሉ ሲናገሩ ያሳዝኑ ነበር። አሁን ይህንን ከቀረ እነሱ ይማራሉ ማለት ነው። ስምምነቱ ተከትሎ የሰብአዊ እርዳታ በውስን መልኩ እየገባ እንደሆነ ሰምተናል። ሌሎች መሰረታዊ አገልግሎቶችም እንዲከፈቱ እንጠብቃለን ሲሉም እኚህ እናት ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በመቀጠል ደግሞ ረዳት ስለተባለ የጤና አገልግሎት አሰጣጥን ለማዘመን ስላለመ የቴክኖሎጂ መላን ነግራችኋለን። ለዓመታት ዩናይትድ ስቴትስ ውስጥ በሕክምናው ዘርፍ በነርስነት ሙያ ያገለገለችው ሲስተር አይን አዲስ ፍቃዱ ኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሀሳብ ይዘው ብቅ ካሉ ድርጅቶች መካከል አንዱ የሆነው ረዳት የጤና አገልግሎት የሰሜን አሜሪካ እንቅስቃሴዎች አስተባባሪና አማካሪ ናት። የቅርብ ቤተሰብ አባላት የሕክምና ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ከማየት በመነሳት ድርጅቱ በታላቅ ወንድሟ አቶ ብሩክ ፍቃዱ መመስረቱን የምትገልጸው ሲስተር አይን አዲስ አገልግሎቱ ከሀገር ቤት ርቀው የሚገኙ ትውልደ ኢትዮጵያውያን የቤተሰቦቻቸውን ጤና ለመከታተል እንዲችሉ የሚኖረው ፋይዳ የላቀ እንደሆነ ትናገራለች። ምንድን ነው የምናደርገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው ለማንኛውም እድሜ ግሩፕ ለማንኛውም ፆታ ኢትዮጵያ ውስጥ ክሊኒክ ቤዝድ የሆነ ሰርቪስ አለን። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም፣ ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም። ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም፣ አዘ ኮልቸር እና እሱን ካልቸር ለመለወጥ እና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን እራሳችን ቼክ ማድረግ አለብን የሚለውን ሀሳብ ይዘን የተለያየ አይነት ፓኬጆች አሉን። ከሰላሳ አራት ዶላር ጀምሮ እስከ አራት መቶ ዶላር ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለህዝ፣ ለዘመዶቻቸው፣ ለዘመድ አዝማ ኢትዮጵያ ውስጥ መግዛት ይችላሉ። ዶሮ እና በግ የተለመደ ነው፣ በአመት በዓል መግዛት። ሞሪ ኢምፖርን ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው። እና በዛ የተነሳን እነዚህን ፓኬጆች አዘጋጅታል ከኢትዮጵያ ውስጥ ያሉ፣ ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን፣ ለወንድም፣ ለእህቶቻችን እንድንገዛ ኢንከሬጅ ለማድረግ ነው። ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናዲስ ታውሳለች። ለምሳሌ ሴቶቻችን አርባ ዓመት ሲሞላል የጡት ኤግዛሚኔሽን ያስፈልገናል። ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት የሚቻልበትን ነገር ህይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ ዳት ኢዝ ዋን ኤግዛምፕል። ማሞግራፊ ያስፈልገናል ከአርባ ዓመት በኋላ ወይንም ደግሞ ኮሎኖስኮፒ ለምሳሌ ብትዊን ከአርባ እስከ ሀምሳ ዓመት ባለው እድሜ ውስጥ ወንድም ሆነ ሴት ኮሎኖስኮፒ ያስፈልገናል። በዛው በኮሎኖስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል። ህይወታችንን ማጥፋት የለበትም እና በዛን ያን በተመለከተ እነዚህ ፓኬጆች አሉ። የሚፈልግ ሰው ለዘመድ አዝማድ ገዝቶ መርጦ ኢትዮጵያ መላክ ይችላል። አንዱ እሱ ነው። የሕክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁራኞች መልካም አማራጭ እንደሚሆንም ሲስተር አይናዴዝ ትናገራለች። ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲዌሽን ኮንዲሽኖች አሉ ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይንም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይህንን ፓኬጅ መግዛት ይችላል እና እኛ ምንድን ነው የምናደርገው? ሐኪሞች አሉን፣ ነርሶች አሉን፣ ፊዚካል ቴራፒስት፣ አምቡላንስ አለን አሉ እና እነዚያን ሪሶርሶች ይዘን በሽተኛ ቤት መሄድ እንችላለን እና ሕክምና መስጠት እንችላለን። አገልግሎቱ በሕክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥረው የሚችለውን የስራ እድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ ያው በኢትዮጵያ ውስጥ መሆኑ ሆነው ኢትዮጵያን ህዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ። ከማንም የማያንሱ አክ ማርፋት ብሪሊያንት የሆኑ ነርሶች አሉ። ብሪሊያንት የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንቴሊጀንስ ሾርቴጅ የለም ሀገራችን እና ይሄንን እኛ እናውቃለን እና ይሄ ኦርጋናይዜሽን መኖሩ ኦፖርቹኒቲ ለኢትዮጵያውያን ፕሮፌሽናሎች እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም፣ ምክንያቱም ኢኳሌ ስኪልድ የሆኑ ሀኪሞችና ፕሮፌሽናሎች አሉ። ረዳት አገልግሎት ኢትዮጵያውያን፣ ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር አይናዲስ በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትምክራለች። ያው በጣም የምንዋደር ሰዎች ለኢትዮጵያ ህዝብ ቤተሰብ ማለትእንከባከብ ራሳችንን እና ይሄ እርሊ ነው የሚጀምረው። ታመን በአምቡላንስ መሄድ የለብንም። እርሊን ጀምር። ሴቶቻችን በተለይ የቤተሰብ ምሰሶነን ስለዚህ ሌትስ ቴክ ኬር ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እና እናድርግ፣ ኮሎኖስካፒያችንን እናድርግ፣ ስኳር በሽታ ይኖርብን አይኖርብን እንወቅ ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን ነው በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ፣ እንደ እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ። አሜሪካ ድምፅ አብታሙ ስዩም፣ ዋሽንግተን ዲሲ። ጋቢና ቪዮኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ከአንድ የኪነ ጥበብ ሰው ጋር እናስታውቃችኋለን። ወጣቱ ማራኪ ግርማን የምናስታውቃችሁ የአዲስ አበባ ዩኒቨርሲቲ ያለ ፈለገ ሰላም የስነ ጥበብ ትምህርት ቤት የህትመት ውጤት የሁለተኛ ዓመት ተማሪ ነው። ማራኪ በግራፊክስ ጥበብ ስራዎቹ ለየት ባሉ ባህላዊና በቀለም ያሸበረቁ ስራዎችን በመስራት የራሱን ፍልስፍና ይዞ ብቅ ያለ ወጣት ነው። ከስራዎቹ ጋር በተገናኘ ከኤደን ገረሙ ጋር ቆይታ አድርጓል። በመቀጠል ይሰማል። ፕሮጀክቱ ስሜ ማራኪ ግርማ ይባላል። ለምሰራው ዲጂታል አርቲስት እና ትራዲሽናል ፔንቲንግ ላይ ነው የምሰራው። ከረንትሊ የአዲስ አበባ ዩኒቨርሲቲ እየተማርኩ ነው። ፋይን አርት ፕሪንት ሜኪንግ እየተማርኩ ነው። አለል በሌላ ስሙ ሜቲንግ ማለት እንደ ፔይንቲንግ ሆኖ ግን የሚለየው ብዙ አይነት ሚዲየሞች ተጠቅሞ አርት ክሬት ማድረግ ፎርም ኦፍ አርት ነው። እንዴት ወደ ስዕል ጥበብ ወይም ደግሞ ወደ ግራፊክሱ እንዴት ልትመጣ ቻልክ? ከልጅነት ጀምሮ እኔ ጎረቤቶቼ ሰዓሊዎች ነበሩ፣ እዛው አለል የተመረቁ እና ከልጅነት የእነሱ እንትን አደረብኝ እና ከልጅነት ጀምሮ ያው እንደ ማንኛውም ለመስቀልም ሆነ እንዲሁ ለቤተሰብ ምናምን ምስል ነበር። ከዛ ያው ኢትዮጵያ ውስጥ ትራዲሽናል ወይም ይሄ ባህላዊ ፔንቲንግ በቀለም መሳል አክሰሰሪ ምናምን ስለማይመች ሀሳቦችን ለመግለጽ ዲጂታል ፎርሙን ወይ ዲጂታል አይነቱን የሞከርኩት ሀሳቦችን በዛ መንገድ መግለጽ ጀመርኩ። እዛ ነው ወደ ዲጂታል የገባሁት። አብዛኞቹ ስራዎችህ እንግዲህ በጣም ቀለም የበዛባቸው ከባህላዊ የኢትዮጵያ ስነልቦና ወይም ደግሞ ከመንፈሳዊ ነገር ጋር የተያያዝ ነገር ያላቸው በመታየት ብቻ ተለይተው ይሄ የእሱ ስራ ነው የሚል አይነት ቅርጽ ይዘው የሚወጡ ናቸውና ለየት ብለህ መውጣት ችልሃል። ታይቶ ይሄ የእሱ ስራ ለማለት በሚቀል አይነት ዘይቤ ይፈጥረሃል። እና እንዴት ነው ወደዚህ አይነት የአሳሳል ወይም የንድፍ እና የቀለም መረጣ የገባኸው? ጥሩ ጥያቄ ነው። ያው እንደ ማንኛውም ሰው መጀመሪያ ወደ አርት ፎርም ሲገባ ችሎታውን ለመቻል እና ሀሳብ ለመግለጽ ነው። ከዛ ቀስ በቀስ አይነት የራስ አይነት አይዴንቲቲ ይሉታል ፈረንጆች፣ ማንነት፣ የስዕል ማንነት፣ የጥበብ ማንነትን ለማግኘት ታይም ፈጅቷል። የሆነ ከሚመቸኝ አይነት ነገር እኔ ከሚሰበኝ አይነት ነገር በብዙ አመት ያመጣሁት ነገር ነው እና ያው ኢትዮጵያም ካልቸር የኢትዮጵያም ካልቸር በጣም እንደሚታወቀው በጣም ሀይለኛ ደማቅ ከለሮች እና በቴክኒካል እንትኑ ደግሞ ፕራይመሪ ይሄ ጠንከር ያሉ ደማቅ ከለሮችን ይጠቀማል እና በመንፈሳዊውም አን ኦርቶዶክስ ተዋህዶ አሳሳል ቤተክርስቲያኖቹ ወይ ቤተ ክነቶች ላይ የሚታየው ስዕል ጋባዥ ነው። ላይን ና ያው የሀገርም ኢንፍሉዌንስ የሀገርም ነገር እንትን ብሎብኝ ነው ወደዛ የገባውበት ነገር እና ያው በክርስትናም ወር በኦርቶዶክስ ስፔሲፊክሊ ቤተሰቦች ስለነበሩ ያው በዛ ስላደኩ ያንንም ለመስራት ይገፋፋኝ ነበር በጣም። መንፈሳዊ ሳይድ ይገፋፋ ነበር። ሀሳቦች ከዛ ሀሳብ ለመውሰድ ማለት ነው። አንተ ስራዎችን ማቅረብ ከጀመርክ ምን ያህል ጊዜ የሆነ? ስኬት ናቸው ስ የምትላቸው ነገሮች ምንድን ናቸው? ስራዬን ያው ማቅረብ የጀመርኩት አሁን ሶሻል ሚዲያ ማለት ይሄ ኢንስታግራም ወር ፌስቡክ እኔ ከከፈትኳቸው ቀኖች ጀምሮ ነው። ኤግዛክት ትክክለኛ ቁጥሩን ባላቆም ከአምስት ዓመት በፊት ስድስት ዓመት አካባቢ ላይ ነው ለህብረተሰብ ማቅረብ የጀመርኩት ና የነበረኝም አማራጭ በሱ በሶሻል ሚዲያው በኩል ነበር ና በዛ ዙሪያ ላይ ነበር እያቀረብኩ የነበርኩት ና ትኬት ብዬ የማስበው ነገር መጀመሪያ፣ ሁሌም አብቴ ላይ እውነት አዘል ቢሆን ብዬ የማስባቸውን ነገሮች ናቸው መሳል የምፈልገው ወይም መግለጽ የምፈልገው ና እውነት መስሎ ካልታየኝ ካላመንኩበት ሀሳቡ ላይ የመሳል እንትኔ ብዙ አይደለም። እና ያው በስዕል ዙሪያ ላይ እያደግኩ ስመጣ ይህንን አስተሳሰብ በማዳበሬ ለኔ አንድ ስኬት ነው ብዬ አስባለሁ፣ እንደዚህ አይነት አርቲስት ሆኜ በመገኘት ማለት ነው። ሁለተኛ ነገር ደግሞ ብዙ አይነት ሰዎች የሰራሁላቸው ሰዎች ቡክ ከቨር አሁን በጣም ማከብረው ዲያቆን ኖክ የሚባለ ሰባኪ ያለ ኦር ፒቸር ለሱ ቡክ ከቨር ሰርቼለታለሁ እና በጣም ትን ትልቅ ስኬት የሚለው ጊዜ ነው። ከብዙ እንትኖች ማለት ነው እና ይህ ነው። ስልህ ስልህን ለሚያይ ሰው ደግሞ አርቲፊሻል ኢንቴሊጀንስ ወይም ኤአይ ተብሎ የሚሳሉት ስሎች ጋር የመመሳሰል ነገር አለው። እሱን ጥበብ እንዴት ነው ሞክረኸዋል ወይም ከዛ ጋር የማቀናጀት ሀሳብ አለህ? እንዴት ታየዋለህ? እስቲ እሱን ነገር ንገረኝ። ይህን ጥያቄ ከዚህ በፊትም የቅርብ ጓደኝ ጠይቃኝ ነበርና ሞክሬዋለሁ። ኤአይ በጣም ኃይለኛ እና ጠቃሚም እንደሆነ ተረብቻለሁ እናም እንደዛም ሆኖ ምንም ሀይለኛ የሆነ ነገር ጉዳት ይኖረዋል ብዬ አስባለሁ። እንደምንም ሀይለኛ ነገር ፈጠር ሁሌ ጉዳት ይኖረዋል ብዬ እንትን እላለሁ እና በዛ ዙሪያ እንዲሁም አንድ ስራ ሰርቼ ነበር እና ኤአይ ላይ ያተኮረ ነገር ማለት ነው እና ጠቃሚ መሳሪያ እንደመሆኑ ጉዳቱንም ማሰብ አለብን ብዬ አስባለሁ። የሆነ እስከ መጨረሻው ይቅር ይቅር አልልም፣ ግን ስንጠቀመው እኛ እንዳይጠቀመን ማሰብ አለብን። እያስባለው አሁን ቴክኖሎጂ ከተባለ እኛንም የሆነ እስከመጠቀም እየደረሰ ነው አሁን ባለንበት ጊዜ ላይ እና ያው ሁለት አይነት ሀሳብ ነው ያለኝ በዚህ እና አሁን ዲፕ ሴት የሚባል አለ። የአይ ፎርም ኦፍ አርት ሆኖ በጣም ሂስትሪ ሊያበላሽ የሚችል አይነት የሆነ ነገር ሀብትን አድርጎ ከብዙ አመት በኋላ ብዙ አይነት የእሱ ቪዲዮዎች ቢኖሩ ሰዎች እንዳይረዱት የማድረግ ሚስሊድ ሊያደርግ ይችላል ሂስትሪን። እና በዛ በዛ ዙሪያ በጣም ኮሸስ መሆን አለብን፣ ኦር ማሰብ አለብን ከመስራታችን በፊት ብዬ አስባለሁ። እዚህ ጥቂት አንድ ሁለት ካየኋቸው ስራዎች ስራዎችህ ደግሞ አንስቼ ልጠይቅህ። ለምሳሌ ረሃብን አስተምራችኋለሁ የሚል አንድ ህፃን ልጅ ያለበት፣ የሞተች ንብ ያለችበት፣ ግን ደግሞ ከንብ ቀፎ ውስጥ ማር የሚፈስበት ልጅ ሰርተሃል። ምንድን ነው የዚህ ስዕል መልእክቱ? ሀሳቡ ምን ነበረ? ይህ መልእክቱ እኛ ልጆቻችን ዝልሽ ቤተሰቦቻችን ወይም እኛም ቤተሰብ ስንሆን ስንፍናን የማስተማር ነገር አለ ብዬ አስባለሁ። እና ስንፍናን እንዳይማሩ ማሩ ማለት ጣፋጭ ነገር ነው። ሀሳቡ ሲጣፍጥ ነገር እና ሲጣፍጥ የሆነ ነገር የመምረሩ ነገር አለ እና ከአንድን ነገር ከመምረሩ በፊት ማሳየት ይሄ ረሀብን ማሳየት አለብን የሆነ የአንድን ነገር መጣፈጥን እንድናመሰግንም ይጠቅማቸዋል ተብሎ የሚደረግ ነገር ለእኛ የሚደረግ ነገር ያው እኛም ልጅ እንደመሆናችን የሚደረግ ነገር ሊጎዳ ይችላል ብሎ መታሰብ አለበት እና ሳህኑ መሰበሩ የሚያሳየው ልጆች ታታሪነትን እኛ ሰዎች ሲማር እንሰንፋለን ከሆነ ከሆነ ሰዓት በኋላ እና መታተርን እንድናይ ትንሽ መከራን ማየት አለብን። ፈልገነው ባይሆንም አንድ ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አምናለሁ። ፍሪደም የሚገኘው ብዬ የማስበው ሲቆጠብ ነው እና ልጆቻችንን ስናሳድግ በምግብ አኳያ ራሱ ልጆች በጣም አሁን ውጭ ሀገርም ሲታይ ውሸት ብዙ አይነት በሽታ ያጠቃቸዋል እና ሊትራሊ ራሱ ከተወሰደ ነገሩ ልጆች ይጎዳሉ። ፓረንታቸው፣ ቤተሰቦቻቸው ከሚያሳዩቸው ነገር እና ከዛ አኳያ ነው ተመስርቼ ይሳሉ። እዛ ስዕል ላይ ንብ አለች እና ያሳየው አለበገርነት፣ ስራ ታታሪነት ነው የምታሳየው ሲምቦሏ ማለት ነው። ወይም ማለት ስንፍና እያጠቃን ነው አይነት ነገር ነው እና እንደ ንብ እንጠንክር፣ ንብን አንግደላት አይነት ነገር ነው ሀሳቡ። እሺ፣ ስራዎችህን እንግዲህ በቀጣይ በምን አይነት መልኩ ነው ሰዎች እንዲያገኙቸው ለማድረግ ያሰብከው? ምን ታስባለህ? ህልምህ ምንድን ነው? ከዚህ በኋላ አንድ ያዘጋጀው ያሰብኩት አንድ ሰው ኤግዚቢሽን የግል ኤግዚቢሽን ለማዘጋጀት አስቤያለሁ እና እንደ አሁኑ ዲጂታል ብቻ አይደለም የሆነው ማህበራዊ ገረጽ ላይ እንዳለው ዲጂታል ብቻ ሳይሆን ሰዎች ፊዚካሊ መጥተው ትራዲሽናልም ሆነ በኦይል ቀለም የሚሰራ ኢንስታሌሽን የሚባል አይነት አለ። ስሪዲ ሆኖ ሰዎች ራሳቸው ገብተው ኢንተራክት የሚያደርጉበት አይነት ፎርሞ አርት ነው እና እነዛ ለመምጣት አስጃለሁ እና ማስተላለፍ የምፈልገው በአርት ዙሪያ የኔ አርት እንዲያስተላልፍ የምፈልገው እውነትን ነው ዙሪያ ላይ ነው ስራዎች እንዲያጠነጥኑ ነው የምሞክረው። እሺ፣ እሺ፣ ቴንኪዩ። በጣም ማራኪ ቴንኪዩ። Gabina ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችንን ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። በመቀጠል ደግሞ በካታር በመካሄድ ላይ ስላለው የዓለም ዋንጫ የተወሰኑ መረጃዎችን እናጋራችኋለን። በካታር በመካሄድ ላይ ያለው የዓለም ዋንጫ ሊጠናቀቅ ስምንት ያክል ጨዋታ ብቻ ነው የቀሩት። የሩብ ፍጻሜ ጨዋታዎች ነገና ከነገ ወዲያ ይቀጥላሉ ተብሎ ይጠበቃል። በነገ ሁለት ክሮሺያ ከብራዚል ጨዋታ ይኖራቸዋል። እንዲሁም ደግሞ ክሮሺያ እና ብራዚል የሚጫወቱበት ቦታ የኤጁኬሽን ሲቲ ስታዲየም ይባላል። በዛ ነው እንግዲህ የሚገናኙት። ብራዚል አምስት ጊዜ ያለም ዋንጫን አንስታለች። የክሮሺያ ቡድንም ደግሞ ከአውሮፓ ገናና ቡድኖች መካከል አንዱ እንደሆነ ይታወቃል። ስለዚህ ከባድ ፉክክር እንደሚገጥማት ይጠበቃል በነገው ጨዋታ። እሱን ተከትሎ ኔዘርላንድስና አርጀንቲና የሚያደርጉት ጨዋታን በጉጉት ይጠበቃል። ከጅማሩ አንስቶ በተቀናጀ ቡድንነቱ የብዙዎችን ትኩረት የሳበው የኔዘርላንድስ ቡድን በሳውዲ አረቢያ ድንገተኛ ሽንፈት ከገጠመው በኋላ እለት ዕለት ራሱን ካጠናከረው የአርጀንቲና ቡድን ጋር የሚያደርጉት ጨዋታም ሌላ በጉጉት የሚጠበቅ ስፖርታዊ ክንውን ነው። በሉሴል ስቴዲየም ነው ይሄ ጨዋታ የሚከናውነው። ቅዳሜ ሌት ሞሮኮ ከፖርቹጋል፣ እንግሊዝ ከፈረንሳይ እንዲሁ በተመሳሳይ ይጫወታሉ። የነዚህን ጨዋታዎች ውጤት እየተከታተልን በገጻችን ላይ እናጋራለን። ወደ ሌሎቹ የዓለም ዋንጫን ወደሚመለከቱ አጫጭር ዜናዎች ስናልፍ የፖርቹጋል ብሔራዊ ቡድን ክርስቲያኖ ሮናልዶ ቡድኑን ለቆ ለመመለስ ዝቷል የሚለውን ዜና አስተባብለዋል። ባልተለመደ ሁኔታ ሀገሪቱ ከስዊዘርላንድ ጋር በነበራት ጨዋታ በተቀያሪ ወንበር ላይ የታየው ሮናልዶ ቡድኑን ለቆ ወደ ሀገሩ ለመመለስ ጥሯል እየተባለ ሲነገር ነበረ። ይሁንና የሀገሪቱ ብሔራዊ ቡድን ይሄ ዜና ትክክል አለመሆኑን አስታውቋል። በእለቱ ሮናልዶን ተክቶ የገባው ጎንጋሎ ራሞስ በስዊዘርላንድ ላይ ከተቆጠሩ ስድስት ጎሎች መካከል ሶስቱን እንዳስቆጠረ ይታወቃል። በሌላ ዜና የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ኤንሪኬ ከስልጣናቸው መልቀቃቸው ተሰምቷል። ስፔን እንግዲህ እንደሚታወቀው ከጥቂት ቀናት በፊት ከሞሮኮ ጋር ባደረገችው የጥሎ ማለፍ ውድድር በፍጹም ቅጣት ምት በአጠቃላይ ውጤት በሞሮኮ ሶስት ለዜሮ ተሸንፋለች። ጠንካራ ቡድን ቢሆናት ቢኖራትም ያንን ደረጃ ግን ማለፍ አልቻለችም። ያንን ተከትሎ ነው እንግዲህ ሉዊስ ኤንሪኬ ከስልጣናቸው እንደለቀቁ ወይም ከአሰልጣኝነት ኃላፊነታቸው እንደለቀቁ እየተሰማው ማለት ነው። እንግዲህ ሌሎች የዓለም ዋንጫውን የሚመለከቱ ዜናዎችንም በገጻችን ላይ እናጋራችኋለን። እናንተም የዳችሁ እንድትከታተሉን እንጋብዛለን። ጥቂት ደቂቃዎች ይቀሩናል። ጥቂት ደቂቃዎችን አጭር ሙዚቃ ሰምተን እንመለሳለን። ጣቢያው የአሜሪካ ድምፅ። ስከታተሉት የነበረው ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስና ኤልያስ አስማረ። እስከሁን ድረስ አብረናችሁ ነበር። መልካም ምሽቱ ይምዳችሁ።